ነገ ለሚከበረው የገና በዓል ቁጥሩ የበዛ እንግዳ ላሊበላ መግባቱ ታውቋል። በዓሉን ለማክበርና እንግዶችን ለማስተናገድ የሚያስችሉ ዝግጅቶች መደረጋቸውን የቅዱስ ላሊበላ ደብር አስታውቋል። በዓሉ የከተማዋንና የአማራ ክልልን ምጣኔ ሀብት ከማነቃቃት በተጨማሪ በጦርነቱ የተጎዳውን ሕብረተሰብ ስነ ልቦና ለመጠገንም ጉልህ ሚና አለው ብለዋል የክልሉ ርዕሰ መስተዳድር ዶክተር ይልቃል ከፈለ። እዚያው የሚገኘው ሪፖርተራችን ኬኔዲ አባተ ተከታዩን ዘግቧል። በተራራዎች ስር የምትገኘው ወጣ ገባ የሚበዛባት ታሪካዊቷ የላሊበላ ከተማ በዛሬው ዕለት ካለፉት ጥቂት ቀናት በበለጠ የገናን በዓል ለማክበር የሚመጡ በርካታ እንግዶችን ስትቀበል ውላለች። ምንም እንኳን የእንግዶቿ መጠን የቀድሞውን ያህል ባይሆንም፣ ነገር ግን ከተጠበቀው በላይ መሆኑን የሚገልጹት የቅዱስ ላሊበላ ደብር የህዝብ ግንኙነት ኃላፊ ዲያቆን ተካውቤ ከእነዚህም አብዛኛው ወጣቶች መሆናቸውን ከነ ምክንያቱ ያስረዳሉ። እንደምታዩት እንግዲህ በዓሉ እየደመቀ ነው። ብዙ ሰዎች መጥተዋል። በእግራቸውም የመጡ ይበዛሉ። አብዛኛው የምታዩት ወጣት ነው የመጣው። ከ40 አመት እድሜ በታች ያለው ወጣት ይበዛል። ይሄም ምንድነው ነው መኪና አለመኖሩ ነው። መኪና የለም። መኪና ካለመኖሩ የተነሳ እድሜያቸው ከፍ ያሉ ሰዎች በእግራቸው መምጣት ስላልቻሉ ወደዚህ መምጣት አልቻሉም ማለት ነው። ከትራንስፖርት ችግር የተነሳ ማለት ነው። ከምን ጠብቀው በላይ ነው የመጣው ህዝብ። እንደውም ከበፊቱ አንጻር ግን በፊት እስከ 1 ሚሊዮን እና ከዛም በላይ ይመጣ ነበር። አሁን ግን እስከ ህዝብ እና ከ300 ሺህ ህዝብ መካከል ሊመጣ ይችላል ብለን እናስባለን። በሃያ ሺዎች የሚቆጠር የውጭ ቱሪስቶች ይመጡ ነበረ። አሁን ግን እስካሁን የምናያቸው ከአስር እና ከአስራ አምስት የሚበልጡ አይደሉም የናቸው እስካሁን ድረስ ማለት ነው። በከተማዋና ዙሪያዋ ከነበረው ጦርነት ጋር በተያያዘ ተቋርጠው የቆዩት የመብራትና የውሃ አገልግሎቶች ችግር አሁንም ድረስ አልተቀረፈም። በዓሉን ምክንያት በማድረግ እነዚህን አገልግሎቶች ለማቅረብ ስለተደረገው ጥረትም ዲያቆን ተካ ያብራራሉ። በዓሉን አቅደን የነበረው ከሁለት ወር በፊት ነው፣ ጁንታው ይህንን ቦታ ተቆጣጥሮ ሳለ ማለት ነው እና እግዚአብሔር ፈቅዶ ይሄ ቦታ ነጻ ሲወጣ እኛም እቅዳችን ከባለፈው በበለጠ ህብረተሰቡ ሊመጣ ይችላል፣ ሊበዛ ይችላል በሚል እቅዱን አስፍተን እየተንቀሳቀስን። የለም እንደምታዩት እንግዲህ ውሃም መብራትም የለም። የሚመጣው ህብረተሰብ መቸገር ስለሌለበት ቦቴዎች ከመንግስት ጋር በመተባበር በመነጋገር ቦቴዎች ከክልሉም ከተለያዩ ቦታዎችም እንዲመጡ በጎ አድራጊዎችም እንዲሰጡ በማድረግ ቦቴዎች በየቦታው ተቀምጠዋል ማለት ነው። እና የውሃ ጥሙ በተወሰነ መልኩ ለመቅረፍ ችለናል ማለት ነው። ሌሎች ደግሞ የጄኔሬተር ነበረ፣ ቤተ ክርስቲያኗ ካላት ወደ አንድ ሚሊዮን ብር በማውጣት ነዳጅ እንዲመጣ እንቅስቃሴ አድርጋለች ማለት ነውና ይህንን ይህን የመሳሰሉ ነገሮችን በማድረግ ህብረተሰቡን እያገለገልን እንገኛለን ማለት ነው። በላሊበላ ለአራት ወር ከ16 ቀናት የቆዩት የህዋት ታጣቂዎች ከከተማዋ ከወጡና አካባቢው የውጊያ ቀጠና ከመሆን ከተላቀቀ ገና አንድ ወር ባይሞላውም ዛሬ በላሊበላ ውቅር አብያተ ክርስቲያናትና አካባቢው ባደረግነው ቅኝት በርካታ የበዓሉ ታዳሚዎችን መመልከት ችለናል። ከአዲስ አበባ የመጡት ዳንኤል ቀለመወርቅና ተስፋዬ ያምራል ከነዚህ መካከከን ሲሆኑ ከወቅታዊው ሁኔታ አንፃር ወደ ላሊበላ ለማቅናት ሲወስኑ ስለነበራቸው ስሜትና በአካል መጥተው ስለተመለከቱት ሁኔታ ለአሜሪካ ድምጽ አስተያየታቸውን አጋርተዋል። ያው መንግስት ባወጀው አዋጅ መሰረት እኔ ፍጹም ስጋት የለኝ። ዘጠና ሰላም እንደሆነ ነው ብዬ አስበ የመጣውት ሲናው አሪፍ ነው። ምንም ስጋት የለም። እስካሁን ድረስ ፍጹም ስጋት የለም። መንገድ ላይ ያለው ከደሴ ሀገር ጀምሮ እስከዚህ እስካለው ድረስ በመከላከያው በልዩ ኃይሉ ፍጹም ሰላም እንዳለና ሰው መጥቶ ቢጎበኝ ምንም ችግር እንደሌለም። እዛም ስንመጣ ገና እኮ ነው፣ ለምን ትሄዳላችሁ፣ ለምን አተረጋጉም፣ ሰላም እስኪሆን ለምን አጠብቆ የሚሉ ጓደኞች ነበሩ። ስጋት እንዳለው ችግር እንደሚፈጠር አልፎ አልፎ አይነት ስሜት ነበረን። እንደዚህ አይነት ሰላም አለ ብለን አልገመትንም። መተን ደግሞ ስናየው የተለየ ነገር ነው። ፍጹም ሰላም ነው። ህብረተሰቡም የድሮውን እንቅስቃሴ ነው እያደረገ ያለው። እኛም ደስ ብሎን ነው እያከበርን ያለነው የእውነት ለመናገር ያገኘሁት ነገር ካጠበኩት በላይ ነው። የተወሰነ ነገር ስጋት ምናምን ነገር ነበር። በዚች ባጭር ጊዜ ውስጥ እንደዚህ ይጸዳል እና እንደዚህ ሰላማዊ፣ አንጻራዊ ሰላም ይሆናል ብዬ አልጠበኩም ነበር የተወሰነ ግን ቢሆንም ከአገር ከቤተሰብ አይበልጥም የሚለውን አብሮ ለመካፈል ባለንም እዚህ መንግስትም እንው ስላለ ጥሪ ስላቀረበ ያንን ጥሪውን ተቀብለን ወደዚህ ይመጣ ነው። የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋልና የቱሪዝም ሚኒስትር አምባሳደር ናሲሴ ጫሊን ጨምሮ በርካታ የመንግስት ባለስልጣናትም በክብረ በዓሉ ላይ ለመታደም በዛሬው ዕለት ላሊበላ ገብተዋል የክልሉ ርዕሰ መስተዳድር ዶክተር ይልቃል በላሊበላ ውቅር አብያተ ክርስቲያናት የነበረውን ድባብ ተዘዋውረው ከጎበኙ በኋላ በሰጡት አስተያየት ይህም ብለዋል ወረራ ከተደረገ በኋላ ለመጀመሪያ ጊዜ ነው የገናን በዓል እያከበርን ያለ ነው በወረራው ህዝባችን እጅግ በጣም የስነ ልቦና ጉዳት ደርሶበት ነበር። ሀብትና ንብረቱን ተዘርፎ ነበር። በዚህም የተነሳ በዚህ አካባቢ የሚገኙት ብቻ ሳይሆን በመላ ክልላችን የሚገኙ ከተሞች፣ በተለይ የቱሪስት ከተሞች እጅግ በጣም ኢኮኖሚያቸው ወደ ቁልቁል እየወረደ ነበር። አሁን መጥቼ ገናን ሳየው የአማራ ክልል ህዝብንም፣ የኢትዮጵያ ህዝብንም የተሰበረ ልብ የሚጠግን ሆኖ አግኝቸዋለሁ። ህብረተሰቡ የነበረውን አስከፊ ጥቃት እንዲረሳ አዲስ ህይወት እንዲጀምር የሚያደርግ ድባብ እያየሁበት፣ ስለዚህ ይሄ ስሜቱ እንደገና ጠግኖ ወደ አዲስ ህይወት እንዲሸጋገር የሚያደርግ ስለሆነ መልካም ድባብ እየተመለከቱ ነው። ስለዚህ እኔም ደስተኛ ነኝ፣ ህዝቡም ደስ ይለዋል ብዬ አስባለሁ። ከዚህ በላይ ቱሪስቶች በየቦታው እየሄዱ ከተማውን እንዲያነቃቁ ማድረግ አለብን። በዚህም የተነሳ የከተሞች የኢኮኖሚ እንቅስቃሴ በጣም እንዲነቃቃ የሚያግዝ በመሆኑ እንደነዚህ አይነት ሁነቶችን ከኢኮኖሚና ከስራ እድል ፈጠና ጋር እያዋሃድነ ባህላችን እየጠበቅነ ማስኬድ ይገባናል ብዬ አስባለሁ። የቱሪዝም ሚኒስትሯ አምባሳደር ናሲሴ ጫሊ በሰጡት አስተያየት ደግሞ በላሊበላ ከተማ በጦርነቱ ምክንያት ተጎድተዋል ያሏቸውን የቱሪስት አገልግሎት መስጫ ተቋማት ለመጠገን ኅብረተሰቡ ድጋፍ እንዲያደርግ ጥሪ አቅርበዋል። በጦርነቱ ምክንያት፣ በኮቪድ-19 ምክንያት ከፍተኛ ጉዳት ከደረሳባቸው አካባቢዎች አንዷ ላሊበላ ነች። እንደምታውቁት በጦርነቱ ደግሞ ወራሪው ኃይል ይዞት የነበረው አካባቢ በመሆኑ አብዛኛው የቱሪስት አገልግሎት መስጫ ተቋማት ላይ ከፍተኛ ጉዳት ደርሷል። መዘረፎች፣ የንብረት መውደሞች ደርሰዋል። እነዚህን እንግዲህ ቶሎ ብለን ተባብረን ኢትዮጵያውያን በሙሉ ተባብረን መጠገን ወደ ቀድሞ ስፍራው የመመለስ ኃላፊነት አለብን። የኢትዮጵያውያን ሁሉ ቅርስ እንደመሆኑ የዓለም ሕዝብ ቅርስ እንደመሆኑ የሁሉም ኃላፊነት ነው ማለት ነው። ስለዚህ ኢትዮጵያውያን ያው ያለውን አንጻራዊ ሰላም በመገንዘብ መጥተው እንዲደግፉ፣ መጥተው እንዲያግዙ እንዲጎበኙ ያው ጥሬን ማስተላለፍ እወዳለሁ። ምንም እንኳን የመብራት አለመኖርና የስልክና የኢንተርኔት መቆራረጥ የከተማዋን ድባብ ያደበዝዙትም የ11 ውቅር አብያተ ክርስቲያናት ባለቤት የሆነችው ላሊበላ የኢትዮጵያን የገና በዓል ለማክበር ዝግጅቷን አጠናቃለች። ፕሬዝደንት ሳህለ ወርቅ ዘውዴን ጨምሮ ሌሎች የመንግስት ባለስልጣናትም በበዓሉ ስነ ስርዓት ላይ ለመታደም ነገ ታህሳስ 29 ላሊበላ እንደሚገቡ ይጠበቃል። ለአሜሪካ ድምጽ ኬኔዲ አባተ 哪里？不亮。